ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ ሰላም ጤና ይስጥልኝ። ውድ አገር ልጆች ዘወትር እሁድ በዚህ ሰዓት ወደ እናንተ የሚደርሰው ከምድር እስከ ህዋ መሰናዷችን እነው ተጀምሯል። ባሳለፍነው ሳምንት ስለ አስትሮይዶች የሚያወሳ ዝግጅት ወደ እናንተ ማድረሳችን ይታወቃል። ህዋ ማለት በእንግሊዝኛው ዩኒቨርስ የምንለው ሁሉንም ነገር በአንድ ላይ የያዘ የሌለ ነገር የለም ማለት ነው። እንግዲህ እዛ እኛ ሶላር ሲስተም ውስጥ ወይ በኛ ፀሐይ ስርዓት ውስጥ ደግሞ ፕላኔቶችን ብቻ አይደሉም ያሉት። ሳተላይቶች አሉ፣ ተፈጥሯዊ ሳተላይቶች ማለት ነው። ፕላኔቶች አሉ፣ አንድ ኮከብ አለ በእኛ ፀሐይ ስርዓት ውስጥ። በዛሬው መሰናዷችን ደግሞ የዚህን ቀጣይ ክፍል እናስደምጣችኋለን። ቆይታችሁን ከኤፍኤም አዲስ 97 ነጥብ 1 ከምድር እስከ ህዋ ሳምንታዊ መርሃ ግብር ጋር እንድታደርጉ በአክብሮት እንጋብዛለን። መልካም ቆይታ። የሰማይ አካላት የበርካታ ፍጥረታት ስብስብ እንደመሆኑ በውስጡ ያሉትን ነገሮች የማወቅ እና አስፈላጊውን መረጃ በበቂ ሁኔታ ማጠናከር የሰው ልጅ ኃላፊነት ነው። በማርስና ጁፒተር መካከል በስፋት የሚገኙት አስትሮይዶች የሰው ልጅ ወደሚኖርበት ፕላኔት የሚመጡበት አግባብ መኖሩን የዘርፉ ተመራማሪዎች ያስረዳሉ። በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የአስትሮኖሚና አስትሮፊዚክስ ተመራማሪ የሆኑት ዶክተር ገመቹ ሙለታ አስትሮይዶች ወደ መሬት በሚመጡበት ጊዜ የሚፈጠረውን ሁነት እንዲህ ያስረዳሉ። ያ ነገር ሲነሳ ከሩቅ ቦታ ነው ይጓዛል። የተከማቸ ኃይል አለው ማለት ነው። በተፈጥሮ ያ ኤነርጂ ምን ይሆናል? ያ ሲጓዝ ወደ ከነቲክ ኤነርጂ የተቀየረ ይሄዳል። ፍጥነቱ ይጨምራል። በዚህ ጋር እዛ ጋር ሲጓዝ ምንም አትሞስፈር አልነበረም። ምንም ግጭት የሚያደርግበት ነገር አልነበረ። እንደ አጋጣሚ ደግሞ ከሌላ አስትሮይድ ጋርም ሊጋጭ ይችላል። አይጋጭ ማለት አይደለም። የእኛ ሕዋ ውስጥ ያለ የሌለ ነገር ብዙ ነገር ስላለ ከሌላ ምህዋር የመጣ ነገር ሊኖር ይችላል። በዛ ምህዋር ውስጥ ሊጋጭና ሊቃጠልም ይችላል። በአትሞስፈር ፍሪክሽን ብቻ አይደለም። ከእኛ አትሞስፈር ውጪ ከሆነ ከሌላ ጋር የመጋጨት ከአስትሮይዶች ጋር የመጋጨት ከኮሜቶች ጋር ለመጋጨት እድሉም ብዙ ነው። ከዛም አልፎ በብዛት በኛ በመሬት ከባቢ አየር ውስጥ ሲገባ የሚቃጠልበት ምክንያት በሰበቃ ነው። ፍሪክሽን ማለት አሁን እሳትን እኮ መፍጠር ይቻላል። ድንጋይና ድንጋይን ሲጠጋጭ ኦልሬዲ እሳት ይፈጠራል። ጀስት ላይክ እንደዛ ማለት ነው። የኛ የመሬት አትሞስፌር ውስጥ ጋዞች አሉ። ትናንሽ የሆኑ ፓርቲክሎች አሉ። በብዛት ከነሱ ጋር ነው የሚጋጭ። በዛ ፍጥነት ይመጣና ከዛ ጥቃቂን ነገሮች ጋር ሲጋጭ ምን ይፈጥራል? ኦልሬዲ እሳት ይፈጥራል። እሳት ተፈጠረ መሰባበር ይጀምራል። ይሰባበራል፣ ይቃጠላል፣ ይሰባበራል፣ ይቃጠላል። በብዛት በውስጡ አይሬንን በብዛት ከያዘ የመትረፍ ኃይሉ ላይ አየሽ፣ ይሰፋና ምን ይሆናል? ያቺ ጠንካራዋ ክፍል መሬት ላይ ትደርሳለች። ይህን ሁሉ ተጉዛ ማለት ነው። ለምን አሁን ከኛ መሬት የአስትሮይድ ቤልት ውስጣዊ ክፍሉና ውጫዊ ክፍሉ ርቀቱ ከኛ አንድ ነጥብ ሁለት እስከ ሁለት ነጥብ ሁለት ከመሬት ማለት ነው። አስትሮኖሚካል ዩኒት ነው። አንድ አስትሮኖሚካል ዩኒት ማለት ይሄ በመሬትና በፀሐይ መካከል ያለው ርቀት 150 ሚሊየን ኪሎ ሜትር። አንድ የአስትሮኖሚካል ዩኒት የምንለው 150 ሚሊየን ኪሎ ሜትር፣ የዛን ያህል አንድ ነጥብ ሁለት እስከ ሁለት ነጥብ ሁለት ነው። ከኛ መሬት የሚርቁት ከፀሐይ የሚርቁት ከሁለት ነጥብ ሁለት እስከ ሶስት እስከ አራት ሚሊዮን ይችላል። አሁን ኤነርጂውን ካልኩሌት ብታረጊ በፖቴንሻል ኤነርጂ ምን ያክል እንደሆነ በጣም አንድ ኪሎ ሜትር መጠን ያለው ሳይቃጠል ምን ሳይሆን ተፈጥሮ እንግዲህ እንዴት ባላንስ እንዴት እንደሚጠበቅ አስትሮይዶች በመጠናቸው በይዘታቸውና በቅርጻቸው የሚለያዩ የሰማይ አካላት ናቸው። ጎን ለጎን የሥርዓተ ፀሐይን ጅማሮና ስነ ህይወትን ለማጥናት ይሄ ነው የማይባል አበርክቷላቸው። ዶክተር ገመቹ ሙለታ በአሁኑ ወቅት አስትሮይዶችን በተመለከተ ዓለም የደረሰበትን እውቀት በሚከተለው መልኩ ያስረዱናል። መውረድ ፕሮባብሊቲ ኦሬዲ አለ። አሁን ኦርቢታቸውን ለቆ የሚጓዙትን አስትሮይዶች አሁን ለምሳሌ እነ ናሳ ትራክ እያደረጉ ነው እየተከታተሉ ነው። ለምን የነሱን ጸባይ ባል ባወቅኒ ቁጥር የመከላከል አቂማችንም እያደገ ይሄዳል። ኢቭን አልፎ የመጓዛቸው ብቻ ሳይሆን ምን አይነት ኬሚካል ይዘዋል፣ መጠናቸው፣ ክብደታቸው ሳይዛቸው ወይ ደግሞ መጠናቸው እና ቅርጻቸው ስትራክቸራቸውን ማለት ነው ይጠናል። ያ ተጠንቶ የዛ አስትሮይድ ጸባይ ከታወቀ እዚህ ደግሞ ሌላ ቴክኖሎጂ ይፈጠራል። በዛ ነው ልጅ ቴክኖሎጂ ይፈጠርና ይህን ኬሚካል የያዘ ይህን ቅርጽ የያዘን ኦብጀክት ነገር በምን አይነት ፎርስ በምን አይነት ቴክኒክ ዲፍሌክት ማድረግ ይቻላል፣ የሚል የሚባል እየተሰራ ነው። የተጠና ነው በጣም። ስለዚህ ዲፍሌክት በማድረጉ ላይ ነው የሚመጡትን አትሊስት ከመሬት ምህዋር ዲፍሌክት ማድረግ። ዲፍሌክት ማለት አቅጣጫውን ማስቀየር። ትንሽ በስፔስ ላይ ደግሞ ትንሽ ሳንቲሜትር፣ ሜትር አንድ ሜትር እንኳ ስጓዝ ዲፍሌክት ካደረግ ነው ይተላለፋሉ ማለት ነው። በዛ ፍጥነት ነው። ይህም በፍጥነት ይጓዛል፣ ያም በፍጥነት ይጓዛል። ትንሽ የሆነች ሳይዝ ወይ መጠን ዲፍለክት ወይ ደግሞ አቅጣጫው ቢቀየር የማለፍ ፕሮባብሊቲ ዋ ነው። ለዛ በጣም እየተጠና ነው ጸባያቸውን። አሁን ለምሳሌ አፖፊስ የሚባል አስትሮይድ አለ። በ2029 ግሪጎሪያን ካላንደር ማለት ነው። 2029 ላይ ወደ መሬት ይቀርባል። ወደ 32 ምናምን ኪሎ ሜትር 31.6 ሺህ ኪሎ ሜትር አካባቢ ወደ መሬት ይቀርባል። ይወርዳል ሳይሆን ይቀርባል ነው። መውረድ አለመውረዱ ኖ ዋን ኢስ ፐርፌክት፣ ማንም አያውቀውም። ይወርዳል አይወርድም። በዚህን ቀን በዚህን ሰዓት ወደ መሬት የመቅረብ ፕሮባቢሊቲው ሀይ ነው። ቻንሱ ወይ እድሉ ትልቅ ነው። ያ በካልኩሌሽን ቀላል ነው፣ ይገኛል። ስፒዱ ካልኩሌት ይደረጋል። ኦርቢቱ ታውቋል ማለት ነው። ዋናው መጀመሪያ መታወቅ ያለበት ምህዋራቸው ነው። መደበኛ ምህዋራቸውን ይዘው የሚሽከረከሩ አስትሮይዶች እና መደበኛ ምህዋራቸውን ይዞ የማይሽከረከሩ አስትሮይዶችን መለየት። እስካሁን ድረስ ወደ አምስት መቶ ሺህ የሚሆኑ አስትሮይዶች መደበኛ ምህዋራቸውን ይዞ የሚሽከረከሩት ተረጋግጠዋል። ግን ሌሎቹ ውስ ሚሊየን ስለሆኑ መደበኛ ምህዋራቸውን የማይከተሉ እንግዲህ፣ ከእኛ ምህዋር ጋር የእነሱ ምህዋር ሲቋረጥ ወደ ግራቪቲ ውስጥ የመግባት ወይ የመሬት ስበት ውስጥ የመግባት ፕሮባብሊቲው ሀይ ስለሆነ ያ ያ ይጠናል። ጸባያቸው ነው የምጠናው እና ከዛ በኋላ መዋራቸው መለየት አለበት። እሱ ይለያል። ከዛ በኋላ ይሄ ይሄ አስትሮይድ ይሄ የሚዋር በዚህ ፍጥነት በዚህ ፐረድ ፀሐይን እየዞረ ነው፣ በዚህ ያክል ርቀት ላይ ከኛ መሬት ይገኛል። ስለዚህ ይሄ ነገር የመምጣቱ እድል ሰፊ ነው ወይስ አይደለም? በጣም ትልቅ ጥናት ይፈልጋል። በጣም እያጠኑ ነው እነሱ። ለምን ምንድን ነው የሚያደርጉት? እንዳውም ፕላኔተሪ ዲፌንስ ኮኦርዲኔሽን ኦፊስ አላቸው በናሳ ማለት ነው። ለምን መሰለሽ እኛ የምንኖረው ዩኒቨርሲቲ ውስጥ ነን። ትሪሊየንስ ኦፍ ነገር ያለበት ዩኒቨርሲቲ ውስጥ እያለን እየተጓዝን ነው። ስለዚህ ስለ እኛ ፕላኔት እየ የሰው የማሰብ እንትኑና የኢኮኖሚና ቴክኖሎጂ እያደገ ሲሄድ ወደዛ ያልፋል ፕላኔትን እየመከላከል የእኛም ፕላኔት የአስትሮይድ እየተምዘገዘገ ቢመጣ ምን ይደረጋል? አፖፊስ አሁን ቀጤታ ቢመጣ ኢቭን አትሞስፈር ውስጥ ከገባ ሳይዙ ትልቅ ነው፣ ወደ አራት መቶ ሜትር ምናምን መጠን አለው። በጣም ትልቅ ነው እንደዚህ ማለት አትሞስፈሩን ራሱ ስዊፕ ሊያደርግ ስለሚችል መሬት ሳይደርስ ራሱ አትሞስፈር ውስጥ ካለፈ አትሞስፈሩን ሊያበላሽ ይችላል። መሬትን ብቻ መምታት አይደለም፣ አትሞስፈር ውስጥ ሊያልፍ ይችላል ትልቅ ስለሆነ ግራቪቲ ያለው እንግዲህ ያኔ ምን እንደሚፈጥር አትሞስፌሩን ይዞ ካሄደ ቢኮዝ ኦፍ ዚስ ብዙ ነገር ይጠናል። ስለዚህ ምንድን ነው ታርጌት ዴፍሌክት ማድረግ ላይ ነው ኮንሰንትሬሽን ጸባያቸውን ማጥናት መጠናቸውን ማጥናት የት እንዳሉ ምህዋራቸውን አጥንቶ ለይቶ ክትትል ዓለም አንድ መንደር እየሆነች በመጣችበት በዚህ ወቅት በህዋ ላይ ስለሚፈጠረው ማንኛውም ነገር በቂ መረጃ ሊኖር ያስፈልጋል ምክንያቱ ደግሞ በህዋ ላይ የሚፈጠረው ማንኛውም ክስተት በአንድም ሆነ በተዘዋዋሪ መንገድ ተጽዕኖ በሰው ልጅ ይስተዋላል በስርዓተ ፀሐይ ውስጥ እጅግ አስገራሚ ክስተቶች ሲከሰቱ ቆይተዋል በመከሰትም ላይ ይገኛሉ የአስትሮይድ ወደ መሬት ምህዋር መግባት አንደኛው ተፈጥሯዊ ክስተት ነው። አስትሮይዶች ወደ መሬት ምህዋር በሚቀርቡበትና መሬት ላይ በሚወድቁበት ወቅት የሚደረግ ጥንቃቄ ይኖር ይሆን ስንል ዶክተር ገመቹ ሙለታን ጠይቀን ተከታዩን ምላሽ ሰጥተውናል። እንግዲህ እኛ ያው የተፈጥሮ አካል ነን። እኛ ልክ እንደ ፕላኔት፣ ሌላው ፕላኔት እንደ ሌላው ከዋክብት ስርዓት እንደ ሌላው ፕላኔት እንደ ሌላው ሴሌስቲያል ኦብጀክት ወይ ደግሞ የህዋ አካል የተፈጠረ ነው የእኛ ምድር። ስለዚህ ዩኒቨርሲቲ ውስጥ የሚከሰት ክስተት የእኛ ምድር ላይም ሊከሰት ይችላል። ስከሰት ኖረዋል እኮ በብዛት ለዛ ነው አሁን ላይፍ ያለው ላይፍ የምንለው ህይወት ያለው ነገር አሁን ሰርቫይቭ አድርጎ ያለው እንደዚህ አይነት ክስተቶች በብዛት በሚከሰቱበት ጊዜ ላይኖር ይችላል። ለምሳሌ ዳይኖሰርስ ምንድን ነው ዳይኖሰርስ ለምንድን ነው ኤክስቲንክት የሆነ ስቲል ዳይኖሰርስ ነበረ ይላል አለ ባዮሎጂ ሰው። ለምን አሁን አልኖረም? ከ60 ሚሊዮን ዓመት በፊት በዛን ጊዜ ኢንተራክሽኖች ነበሩ፣ ለማለት ማጠቃላይ ለመድረስ ሳይሆን ሳይንሳዊ ግምት፣ ያኔ ብዙ ኢንተራክሽኖች ነበሩ ማለት ነው። እዛ አሁን ይሄ ነገር ኖርማሊ የእኛ ሶላር ሲስተም እንግዲህ ራሱን አጽድቶ እኮ ነው። ፕላኔት የተባለውም ዋና ዴፊኒሽኑ የሚሽከረከርበትን ምህዋር ማጽዳት አለበት። ማጽዳት ካልቻለ ፕላኔት አይደለም። አሁን አስትሮይዶች እንዲሁ ተሰባስበው ነው ያሉ። ለምን ማጽዳት አልቻሉማ? ለምን መሰለሽ፣ ክብደታቸው በቂ አይደለም። ያንን በአካባቢያቸው ያለውን ጥቃቂን ነገር ወደ ራሳቸው የመሰብሰብና ወይ ደግሞ የመወርወር አቅማቸው ስለሌለ እንዲሁ ተሰብስበው ይኖራሉ። ፕላኔቶች ግን አጽድተዋል። አሁን ማርስና መሬት አንድ ምህዋር አይደለም ያሉት፣ አንዱ ምህዋር አይደለም። በጣም ምህዋራቸው ተራርቆ መሃላቸው ያለውን የነበረውን ትናንሽ የህዋ አካላትን ወደ ራሳቸው ሰብስቦ ወይ ወደ ሌላ ቦታ ወርውሯቸው አጽርተዋል። የእኛ ሶላር ሲስተም የእኛ ፀሐይ ስርዓት እድሜው ሲገመት እንግዲህ አራት ነጥብ አምስት ቢሊየን አመት ፎር ፖይንት ፋይቭ ቢሊየን አመት። ይሄ ይሄ የሚገኘው ከምንድን ነው? ከአስትሮይድ ነው። አስትሮይድ በነገራችን ላይ በጣም ጥቅም አለው። አንድ የእኛን ፀሐይ ስርዓት ወይ የእኛ ሶላር ሲስተም እድሜውን ለማወቅ በጣም ፐርፌክት እድሜ ለማግኘት ይረዳል። እዛ ጋ ኢሮዥን የለም፣ ጂኦሎጂካል ኢቨንቶች በብዛት የሉም። ዝም ብሎ ይኖራል አስትሮይድ። ስለዚህ እድሜውን የሚያሳጥረውን ነገር ብዙም አልተካሄደበትም። ልክ እንደኛ መሬት የእኛ መሬት ብዙ ጂኦሎጂካል ክስተቶች አሉ፣ ኢሮዥን አለ፣ ዝናብ ይዘንብበታል፣ ብዙን ተራኪኖች አሉ። እዛ ግን ድንጋዩ ዝም ብሎ ብቻውን ይኖራል ካልተጋጨ እናንትን ካልሆነ በስተቀር ስለዚህ የኛን ሶላር ሲስተም ኢድሜ ለማግኘት በጣም ይጠቅማል። እዚ አስትሮይድ አንዳንድ አስትሮይዶችን ለይቶ በጣም ጠና ለይቶ ለሱ ብቻ የምሰራ ቴሌስኮፕ ተሰርቶ ይላክበታል። ሮቦቲክ ቴሌስኮፕ አለ አሁን እዛ ሮቦቲክ ቴሌስኮፕ ተልኮ ኢቨን ሳምፕል ልኮ ሳምፕሉ ሪሊዝ አላደረጉ ምን ኮንቴንት እንዳለው። ግን እኛ የምኖረው እንግዲህ ምህዋሩን በጸዳ ፕላኔት ላይ ስለሆነ ለዛ ነው እንደውም ብዙውን ጊዜ የሰው ልጅ ከተፈጠረ በኋላ ብዙም ነገር ያያ አይመስለኝም። እንደዚህ አይነት ነገር ይወርዳል። አንዳንድ ትላልቅ እንትኖች ይወርዳሉ። ከሁለት ቢሊየን ዓመት በፊት ትልቁ ወደ ኖርዘር ነው ሚስፈር ላይ የወረደ አለ። ሁለት ቢሊዮን ዓመት ነው እንግዲህ። በዛን ጊዜ እንግዲህ ምህዋሩንም አላጸዳም ማለት ነው። ሜቴዎርስ ትልቅ ሜቴዎርስ፣ ዘላርጀስት ሜቴዎርስ አሁን ናሚቢያ ውስጥ፣ ናሚቢያ ውስጥ 1930 ተገኘ እንጂ 1930 ወረደ አይደለም። አለ አሁን ለቱሪስት እንትን ብሎ በጣም ትልቅ ዘላርጀስት መሬትን ያው ቆፍሮ እንትን ያደርጋል፣ ክራተር ይፈጥራል። እንዲኖራል እኛ ምህዋሩም ባጸዳው ፕላኔት ላይ ስላለን ነው። አጽድቶታል ግን አጽድቶታል ማለት እነዛንም ችሎ ያጸዳል አይደለም። እዛም ነው እንግዲህ አሁን የምጠናው ዲዛስተር እንዳይፈጥር መሬት ላይ የቀረበውን አቅጣጫውን ለማስቀየር ይጠናል። ዓለም ላይ በእኛ ሀገር ላይ ይከሰታል እኮ ብዙ ጊዜ ይወርዳሉ። የእኛ መሬት ደግሞ ሰው የሰፈረበትና ባዶ ያለው ይሰፋል እዛ ላይ መሬት ላይ ውሃማ ቦዲ ወተሩ ቦዲ ይሰፋላል ማለት ኦሽኖች ሲዎች ይበዛሉ። እዛ ላይ የወረዱ ምናምን ያሉ ይውላሉ እንጂ ዳይሬክት ሰው ላይ ብዙውን ጊዜ ይሄ ወርዶ ይሄን ኢምፓክት አደርሰዋል የሚል ብዙ ምትንለም ድሮ እንግዲህ ከሚሊየንስ ኦፍ ዬርስ ቢፎር አንዴ ከተረዳሽው ነገሩን የመከላከል እንትኑ እየሰፋ ይሄዳል እንጂ ብዙም ይሄን ይሄን ይወርዳል፣ በዚህ ጊዜ ሰውን ይመጣል የሚል ብዙም የሚያስፈራ የለም። ከተፈጥሮ ጋር ነው የምንኖረው። እኛም የተፈጥሮ ልክ እንደነሱ ነው ተፈጠር ነው። ስለዚህ ኔቸር ራሱን ባላንሱም ጠብቆ ሰራል። እኛ ደግሞ እዛ ላይ ዲፔንድ ሆነን እዛ ላይ ተሞርኩዘን የማሰብ ችሎታችን እና ቴክኖሎጂያችን እያሳደግ እያሳደገ ሰው ራሱ እየተከላከለ ይሄዳል። በስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት የአስትሮኖሚ ና አስትሮፊዚክስ ተመራማሪ የሆኑት ዶክተር ገመቹ ሙለታ በአንድ ወቅት በደቡብ ኢትዮጵያ ክልል ወደቀ የተባለውን የሰማይ አካል መነሻ በማድረግ ተከታዩን መልእክት አስተላልፈዋል። አሁን እንደዚህ እንደዚህ አይነት ነገሮች ይከሰታሉ። ተፈጥሯዊ የሆኑ ሰው ሰራሽ የሆኑ ኢንፎርሜሽን በአንድ ብቅ ጥሩ ነው የኛ ሳናጠና ሰው ከውጭ መጥተው ለምን የኛን ያጠናል? ለምን አሁን ሳምፕሉን ሁሉም ሰው አያየውም? አየሽ፣ አሁን እኛ እዚህ ነን አይደል? አንቺም እዚህ ነሽ። ሳምፕሉን ሁሉም ሰው ኢንፎርሜሽን ነው ሰማ ሰማ ኢቨን እዛ ያለው ማህበረሰብ ራሱ ካፕቸሩ ያደረጉት ሊመሰገኑ ይገባል። የት እንደወረደ ላያውቁ ይችላሉ። ለምን አለፋቸው እንጂ ወርዶባቸው አይደለም። ሲያልፍ ነው ያዩት። ግን ፋይናል ደስቲኔሽን የሆነ ቦታ ላይ ተሰባብሮ ሲወርድ ደግሞ እንደ አጋጣሚ ካዩ ለሳምፕል ለጥናት ኦፐን ቢሆን ጥሩ ነው። ይሄን ፍለጋ እኮ ከሌላ ቦታ ልመጣ ይችላል። ሰው በቃ እንዲሁ ነግሌክት ያደረገውና ጥቅም የለም እዛ ይጥፋ ይላል። ኢንፎርሜሽን የለም ምን የለም። እዛ ኢንፎርሜሽን ሳምፕሉ እዚ ጋ እኔ ጋ ደርሰዋል። እኔ አይቼዋለሁ። ይሄ ነው ይህን ይመስላል። ይሄ ምንድን ነው ብል ለሀገርም እጠቅማል? ለምን በእኛ ስፔስ ላይ ነው ያለፈው። በኛ ስፔስ ላይ ስላለፈ የእኛ ስፔስ ላይ ያለፈውን ወይዘር ኢትስ አርቲፊሻል ኦር ናቹራል ብታወቅ ጥሩ ነው። ካላወቅሽ ደግሞ ምንድን ነው የምታደረገው? ስታወቅ እኮ ነው ሰው ሬዲነስ ሲያጥናው ነው። ለዛ ነው አሁን ስትራክቸሩን፣ መጠኑን፣ ኬሚካሉን የሚያጥኑት። አሁን የያዘው ኬሚካል ቮላታይል ከሆነ አውቶማቲካሊ ያንን ነገር ቶሎ ቮላታይል ስፔስ ላይ የሚያደርገውን ነገር ይሰሩታል ምድር ላይ ሌላ ናውሌጅ ተፈጠረ ማለት ነው። ሌላ ቴክኖሎጂ ተፈጠረ ለሰው ልጅም የሚጠቅ ቴክኖሎጂ እየተፈጠረ ሄዳል። እዛ ይህንን ኢንፎርሜሽን ህዝቡ ቢያደርስ ጥሩ ነው፣ ግን ፍርሃት የሚባለው ነገር ፍርሃት እኛ ከተፈጥሮ ጋር እየኖር ነው። የዕለቱ ከምድር እስከ ህዋ መሰናዷችን ያዳመጣችሁትን ይመስል ነበር። በቀጣይ ሳምንት በአዲስ መርሃ ግብር እንጠብቃችኋለን። ቆይታችሁን ከምድር እስከ ህዋ መሰናዶ ጋር ስላደረጋችሁ ምስጋናችን ከልብ ነው። ፕሮግራሙን በማዘጋጀት በኩል ፍጹም ዓለም በማቅረቡ ከእናንተ ጋር ቆይታ ያደረግኩት እኔ ሰብስቢ አይሉ ነኝ። ከሌሎች የኤፍ ኤም አዲስ 97 ነጥብ 1 ዝግጅቶች ጋር መልካም ቆይታን እንመኛለን። ሰላም